የኢትዮጵያ ተዋሕዶ ኦርቶዶክስ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት የተለያዩ አካላት መስከረም አራት ቀን በአዲስ አበባ ከተማ ለማካሄድ የጠሩትን ሰላማዊ ሰልፍ ለሌላ ጊዜ ማስተላለፋቸውን አስተባባሪው ኮሚቴ አስታውቋል። አስተባባሪው ኮሚቴ በሰጠው መግለጫ የሰልፉ ዓላማ በኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ እየተፈጸመ የሚገኘውን ጥቃት ማስቆም ቢሆንም በእምነቱ ጥቃት ለሚደርስበት ሁሉ እንደሆነም የኮሚቴው መግለጫ ይናገራል። መለስካቸው አምሃ ዝርዝሩን ይዟል። የሰላማዊ ሰልፎ አስተባባሪ ኮሚቴ ዛሬ ምሽት በሰጠው መግለጫ እንዳተተው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ኢትዮጵያን እንደ ሀገር ከገነቧት የተለያዩ አካላት አንዷ ናት። እንዲያውም የሀገሪቱን ታሪክ ከቤተ ክርስቲያኒቱ ታሪክ ለይቶ ማየት በእጅጉ አስቸጋሪ እንደሆነም በጽሑፍ የተነበበው መግለጫ ያስረዳል። ለሀገሪቱ የተለያዩ የባህልና የእውቀት ዘርፎች ቤተ ክርስቲያኒቱ ያደረገችውን አስተዋጽኦም ይዘረዝራል። በአሁኑ ጊዜ ይህ ሁሉ ተረስቶ እንዲያውም በቤተ ክርስቲያኒቱ ላይ በሕይወትና በንብረት ከፍተኛ ጉዳትና ስቃይ ያስከተሉ አያሌ ጥቃቶች የተፈጸሙ መሆናቸውን ይገልጻል። የኮሚቴው መግለጫ ይህንን በሰላማዊ ሰልፍ ለመቃወም ለመስከረም አራት ቀን ቀጠሮ ይዞ የነበረ ቢሆንም ከጠቅላይ ሚኒስትሩ ጀምሮ ከተለያዩ የፌዴራልና የክልል የመንግሥት አካላት ጋር ያደረገው ውይይት የሰላማዊ ሰልፉን ቀን ወደፊት ለመግፋት እንዳስወሰነው ተናግረዋል። አቶ ሰይፉ አለማየው በብዙዎቹ ውስጥ ያለው የመንግሥት አካላት ቃል ከመግባት የዘለለ እርምጃ ላይወስዱ ይችላሉ የሚለው ስጋት እኛም ውስጥ ስላለ ከላይ ያልናቸውን ጥያቄዎቻችንን በቅድመ ሁኔታ ጭምር አቅርበን እስክንወያይና የሚመጣውን ተግባራዊ ለውጥ ለመመልከት እስክንበቃ ድረስ ለመስከረም አራት ቀን 2011 ዓ ም የጠራነው ሰላማዊ ሰልፍ በሁለት ወራት በመገፋት የተገባልን ቃል የማይተገበር ከሆነ አሊያም የሚያረካ ካልሆነ ለጥቅምት 30 ቀን 2012 ዓ ም ሰላማዊ ሰልፉን በሰፊው የምናደርግ መሆኑን እንገልጻለን። መግለጫው አክሎ አገሪቱ አንዳንዱ የፈለገውን ከሕግ የተጻረረ ተግባር በተለይ በኦርቶዶክሳውያን ላይ የፈጸመ ያለ አንዳች ጠያቂ የሚኖርባት ሌላው ደግሞ ስለ ሀገርና ስለ አንድነት በሚወስደው ኃላፊነት የተመላበት አካሄድ እየተገፋ ከሌሎች ጋር ሲገነባት በኖረው አገር ላይ ባይተዋር ሆኖ የሚሳደድባት አገር መሆኗ ተቋጭቶ በቤተ ክርስቲያን ላይ እጁን ያነሳ ሁሉ የሚጠየቅባት የቀሰረባት ሁሉ የሚሰበሰብበት ለፍትህ የሚተጋ መንግሥት ያለባት አገር ስትሆን መመልከት ህልማችን ነው ብሏል። የኮሚቴው መግለጫ አክሎም የእንቅስቃሴውን ዓላማ ያስረዳል። እየጮኽን ያለ ነው የኦርቶዶክሳውያን ብቻ ሰላም ይከበር ብለን አይደለም። የእምነት ነጻነት ሰፍኖ አገራችን በእምነታቸው የተነሳ የተደፉ አንገቶች ቀና ብለው ሁሉም በመከባበር የሚኖርባት ሰላማዊ አገር ስትሆን ለመመልከት ነው። ይህ እስኪሆን ድረስ ከራሳችን እምነት ተከታዮች ጎን ብቻ ሳይሆን በእምነታቸው የተነሳ ከሚገፉት ጎን ሁሉ በማስመሰል መንፈስ ሳይሆን ከአያት ቅድመ አያቶቻችን በወረስነው ለፍትህ የመወገን መንፈስ አብረን እንቆማለን። ለዚህ ነው ጉዟችን ኦርቶዶክስን ብቻ ሳይሆን አገርን ጭምር ለመታደግ የታለመ ነው የምንለው። የአስተባባሪ ኮሚቴው ጋዜጠኞች ለቀረቡ የተለያዩ ጥያቄዎች መልስ ሰጥተዋል። የታቀደው ሰልፍ ከኦሮሚያ ቤተ ክህነት ጥያቄ ጋር ግንኙነት እንዳለው፣ ከኮሚቴው አባላት መካከል ለእስር የተዳረገ እንደሌለና ኮሚቴው ይህንን ከፌስቡክ እንደተመለከተው ተገልጸዋል።